ወይዘሮ አይናለም ተስፋዬ፣ አቶ መስፍን ገብረ ስላሴ ሁለታችሁም በሲድኒ ነዋሪ ናችሁ። ሲድኒ አሁን የሚገኘው የኮሮና ቫይረስ ገደቦች ተጥለውበት ነው። በተለይ እናንተ መኖሪያ አካባቢ የኮሮና ቫይረስ ገደቡ በስራና በግል ህይወታችሁ ላይ ምን ያሳድረው ተጽዕኗል? በቅድሚያ ወይዘሮ አይናለም። አመሰግናለሁ አቶ ካሳሁን ይህንን እድል ስለሰጠህኝ። በዚህ በከፋ ዘመን ደግሞ ስለ እንደዚህ አይነት ነገር እንድንነጋገር ስለተፈቀደልን እግዚአብሔር የተመሰገነ ይሁን። ስታየው መቼም በጣም ይሄ ዘመን ፈታኝና አስጨናቂ ወቅት ነው። ቫይረሱ ደግሞ በሰፊው እየተሰራጨ መሆኑ ብዙ ሰዎችን እያጠቃና ለሞትም አሳልፎ እንደሚሰጥ አ የጤና ባለሙያዎች ይነግሩናል። እና በራሳችን በቤተሰባችንም በኩል ትንሽ ስትረስ ያደርጋል። በስራዬ ላይ በጣም ተጽዕኖ አለው። ምክንያቱም በቤት ውስጥ በምንሰራበት ጊዜ ፊት ለፊት አግኝተን የምናነጋግራቸውን ወይም እጥፍ ያደርገዋል። አሁን እንኳን ለመገናኘት የሆነብንን ነገር ካልቃልን በቴክኖሎጂ የሚኖሩት ችግሮች ከሰዎች ጋር እንዳንገናኝ በብዙ መንገድ ያግዱናል እና ትንሽ ስትረስ ያደርጋል። ሰዓትም ይፈጃል፣ ጊዜም ይፈጃል። ደግሞ አለመውጣቱም ከወገን ጋርም ከህብረተሰቡ ጋር አለመገናኘቱም ራሱ ትልቅ አስተዋጽኦ አለው እና ትንሽ ከበድ ይላል ብዬላለሁ። አቶ መስፍን ስቪርሶስ የግል ተሞክሮ ምን ይመስላል? ባንም ሰው እንደሚረዳው በጣም ፈታኝና አስቸጋሪ ጊዜ ውስጥ ነው ያለ ነው። እንግዲህ ህይወቴን እንኳን አሁን እንደ ምሳሌ አስችል ነገር ብችል በአጋጣሚ የምሰራበት ቦታ የግድ ስራ ወጥቼ እሰራለሁ ከቤት አለ የምሰራው እና እና ግን ባለሁበት ስራ ቦታ ማስክ አድርጎ ፌስ ሺልድ አድርገህ ርቀትን ከሰው ጠብቀህ በምታልቀው በእያንዳንዱ ግንኙነቱ ላይ ተጨንቀህ ተጠንቅቀህ የምሰራበት አይነት ሁኔታ ውስጥ ነው ያለሁት እና ምን ያህል ጭንቀት በውስጥ ሊፈጥር እንደሚችል ማንም ሰው የሚረዳው ይመስለኛል። ከዚህ ባሻገር ልጆችን ብትመለከት እንደ ልብህ ልጆችን ይዘወተህ እዚህ ዘላጫወት ከልጆች ጋር ይገናኙ ወይ የሆነ ቦታ ልውሰድ የምትልበት ሁኔታ ውስጥ አይደለም ያለው። ሕፃናት ልጆች ሲኖሩ ሁኔታውን ላይረዱ ይችላሉ እና መውጣት መጫወት ይፈልጋሉ። ኤቭሬ አዘር በይ ይጠይቁሃል። ለምንድን ነው የማንወጣው? ለምንድን ነው እዚህ ቦታ ማንሄደው? በምን ምክንያት ነው ስለ ሁኔታ ውስጥ ታስረዳቸው ምን ማለት ነው? ምን ያደርጋል እንዲህ አይነት ነገር በቃ ህፃናቶች ላይ እንኳን የሚፈጥረው ነገር እንዲህ ቀላል አድርገህ የምትመለከተው ነገር አይደለም። በተጨማሪ በአጠቃላይ በማህበራዊ ህይወት ዙሪያ ከሰዎች ጋር እንድልብ ተገናኝተህ በፊት የምታሳልፈው፣ የምትጫወተው፣ የምትለው ጊዜ አይኖርም እና በብዙ መልኩ ዘርፈ ብዙ መልኩ ከገበያ አንጻር እንደ ድሮ በምትሰራው ልክ ወተህ ልትሰራ ልጆች መጠበቅ ልክ አፍተር ማለት ይኖርብህ ይችላል እንደ ልብ ትምህርት ቤት ላትወስድ ይችላል እንዲህ አይነት ነገር ስላለ ዘርፈ ብዙ ነው። ኢኮኖሚካሊ፣ ሜንታሊ፣ ሶሻሊ ብዙ ብዙ ክፍተትን የሚፈጥሩ እና በዚህ አይነት ሁኔታ ውስጥ ነው በእኔ የግልኖችን በተመለከተ ራሱ እንዲህ አይነት ተጽዕኖዎች በተፈጠረበት ሁኔታ ውስጥ ነው ያለሁት። ማንኛውም ቤተሰብ ውስጥ ወይ ማንኛውም ማህበረሰባችን አባል ወይ ማንኛውም ዝቻለምላለ ዜጋ ላይ የተፈጥረው አይነት ሁኔታ እኔም ቤት ውስጥ አንኳኩ የገባበት ሁኔታ ነው ያለው። ዘሮ አይና ለምስ በተለይ አሁን ይሄ አንዱም ከዚህ ከጠሎ ካለው ገደብ ውስጥ የመውጫው መንገድ ብቸኛውም ባይሆን አንደኛው መንገድ ክትባት መከተብ ነው። እርሶስ ተከትበዋል? ሁለተኛስ የክትባቱን ጠቀሜታ እንደምን ነው የሚረዱት? ክትባቱን በሚመለከት ዋናው ነገር ምንድን ነው ብዬ አስባለሁ። ክትባት ስንወስድ በኮቪድ አስራ ዘጠኝ የመያዙ እድል ይቀንሳል። ደግሞ ከተያዘም በኋላ ከሚደርሰው ከፍተኛ ጉዳት ይታደጋል ወይም ለክፉ ጥቃት አያጋልጥም። ሆስፒታል እስከ መግባት የሚያደርሰው ጉዳትን ደግሞ ይቀንሳል ብያስባለሁ። ሌላው በቫይረሱ ምክንያት ከሚመጣው የሞት አደጋ ወይም ይቀንሳል ብያስባለሁ። መቼም በዚሁ አያዥ መናገር የምፈልገው አንደኛ ተከትቤያለሁ፣ ሁለቱን ተከትቤ ጨርሻለሁ። ዋናው ነገር ይህንን ለመቀነስ ምን እላለሁኝ ሰዎች አብረው ቢጸልዩ ክፉ ዘመንን ያሳልፋሉ ብዬ አስባለሁ። መቼም በእግዚአብሔር መልካም ነው፣ በመከራ ጊዜ ደግሞ መሸሸጊያ ነው ይላል እና እንደ ቤተሰብ፣ እንደ ጓደኛ፣ እንደ ቤተክርስቲያን አብሮ መጸለይ በጣም ጠቃሚ ነው ብዬ አስባለሁኝ። ለምን እረፍትንም ይሰጣል፣ ተስፋንም ያለመልማል፣ ኃይልንም እንድንቀበል ያደርገናል እና ይሄንን ነገር ብንለማመደው ደግሞ በተቻለም መጠን በሞባይልም በኮምፒውተርም በዘመናዊ መገናኛ ዘዴዎች ሁሉ ከሌሎች ሰዎች ጋር መገናኘትን በተለይ በዚህ ጊዜ በጣም በብቸኝነት የሚያልፈዋሉ በጤና ችግር የሚያልፈዋሉ ብዙ ወገኖቻችን አሉ እና እነሱን በጸሎትም ቢሆን ደውሎም በማጽናናት ቢሆን ደውሎም በማነጋገር ቢሆን ልክ ከላይ እንዳልኩት አሁን ለምሳሌ ክትባቱ እነዚህን ነገር እንደሚቀንስ እነዚህ ነገሮችም ደግሞ ያለውን ችግር ይቀንሳሉ ብዬ አምናለሁ። ምን አይነት ክትባት ነው እርሶ የተከተቡት? ፋይዘር ነው። አቶ መስፍን፣ በእርግጥ የእርሶ ስራ በቀጥታ ከዚሁ ጋር የተያያዘ ነው። ምን አይነት ክትባት ነው የተከተቡት? ሁለተኛስ የክትባቱን ጠቀሜታ እንደምን ይገልጡታል? እኔ እንግዲህ በአጋጣሚ ጤና አካባቢ ስለሆነ ጋሚ ስራ የሚሰራው የተከተብኩት ፋይዘርን ነው። መንግስት፣ በወጣው ለሄልዝ ወርከሮች የሚሰጥ ስለነበረና የሚሰጠው ፋይዘር ስለነበረ ፋይዘር ወስጃለሁ። ያ ባይሆን ኖሮ ምናልባት አማራጭ የነበረው አስትራዜኔካ ከነበረ እሱንም ቢሆን ተወስደ ነበረ። አጋጣሚ ጸልጸቃል አልደረስኩምና የወሰድኩት ፋይዘር ነው። ሁለት ሁለቱ ንዶ ወስጃለሁ። በአጠቃላይ ግን ባለው ሁኔታ ከዚያ አሁን ካለንበት ቅድም ከምለው እያንዳንዳችን ቤተሰቦች ካንኳኳው ችግር ዘርፈ ብዙ የሆነው በኢኮኖሚ፣ በማህበራዊ በተሄድኛው መ የተፈጠረውን ችግር ወይም ከዚህ ችግር ለመውጣት መንገዱ ምናልባት ትክክለኛውን አንዱ መሰረታዊ መንገድ ወይም አሁን ባለንበት ሁኔታ፣ በተለይ አሁን በተጨባጭ የኒው ሳት ዜስ በተለይ አሁን ባለንበት ስት ካለጠ የተጨባጭ ሁኔታ ነገሮች እየተሻሉ እየረገቡ እየመጡ አይመስለኝም። ምናልባት ስርጭቱ እየሰፋና እየገዘፈ ያለበት ሁኔታ ነው። ለመቆጣጠር ምናልባት አሁን አንዳንድ አመላካች ያሉት ነገሮች ከዚህ ሁኔታ ለመውጣት ነገሮች አስቸጋሪ እየሆኑ እንዳሉ ነው የሚያሳየውና ምናል በጣም የተሻለውና አሁን ቤስት አቬለብል የሆነው እጃችን ላይ ያለው መፍትሄ ሆኖ የሚታይ ለእኔ ክትባቱን መውሰዱ ነው። ሪጋልስ አሁን ፋይዘር ነው፣ ማዶና ነው ወይ እንደዚህ አስትራዜኒካ ነው እያልን የምንመርጥበት ጊዜ አይደለም። ያንን ነገር መውሰድ እያንዳንዳችን ከግልዮታችን ጀምሮ የማህበረሰባችን ከማህበረሰብ አልፎ እንደ ሀገር እንደ ሀገር አልፎ እንደሰው ልጅ በዓለም ላይ ባለ ሰው ልጅ እዚህ ካለበት ችግር ለመውጣት የእያንዳንዳችን በእጃችን ላይ ያለው ቁልፍ መፍትሄ ይህንን አንዱ እና ወሳኙ ቁልፍ መፍትሄ ብዬ የማምነው ይህንን ክትባት መውሰድ ነው። ይህን ክትባት ከወሰድንና በሳይንሱ አለም ሄርድ ኢሚዩኒቲ የሚሉት ነገር አለ። አሁን መንግስት ለምሳሌ ሰባ ፐርሰንት ሰባ ፐርሰንት ሲደርስ እንደዚህ ሰማንያ ፐርሰንት ሲደርስ ያለውን ነገር እንከፋፈታለን፣ ሁሉም ነገር ይንቀሳቀሳል እያለ የሚለው ነገር አለ። ያን ሄርድ ኢሚዩኒቲ ያን ሰማንያ ፐርሰንቱ ጋር ለመድረስ እያንዳንዳችን እጅ ነው ቁልፉ ያለው ሰማንያ ፐርሰንት ካልደረስን ከዚህ ነገር የማንወጣ ከሆነ መፍትሄ ወደ እጃችን ላይ ከሆነ ወይ ነው። ይሄን መፍትሄ ለምንድን ነው እሱ ካርኖን ሲበል ማንጠቀመው ለምሳሌ አስትራዜኒካ ነው አንድ ሹ አሁን በቄ ስርጭ በቄ ክምችት አለ ይመስልኛል። አስትራሊያ እንደሚሰማው ሰዎች አስትራዜኒካ ለምሳሌ ለመውሰድ ትንሽ ሄዚታንት ናቸው። እስከምረዳው ድረስ ትንሽ የማቋማት ነገር አለ። እኔ መታየት ያለበት የሚመስለኝ ቁልፉ ነገር የትኛው ነው? አንድ ነገር እኮ ሲኖር የሆነ ችግሩን ማለት ጠቀሜታውን ከጉዳቱ ጋር ማመዛዘን ያለብን ይመስለኛል። አይደለም ዛን ላዮችን ስንመለከተው በመቆየት መቼ እንደምናገኝ ፋይዘር ተጨማሪ ሶክ ሊመጣ ይችላል አይችልም የምናውቀው ነገር የለም። እጃችን ለዛሬ ያለውን መፍትሄና ህይወታችንን የሚታደግ የኢኮኖሚ አቅማችንን የሚያሻሽል እንደ ሀገር ከምንገባበት አዘቅት ሊያወጣን የሚችል እንደ ማህበረሰብ ልብ በለው፣ እንደ ቤተሰብ አይደለም። ከኮሚኒቲያችን ዝም አጥብቄ ስመለከተው ከኮሚኒቲያችን አንድ ሰው በዚህ ነገር ብናጣ እያንዳንዳችን ልባችን አይደማም? አናዝንም? ብዙ ነገር አይፈጠርም? ግን ይሄ ነገር እንዳይፈጠር መፍትሄ እጃችን ላይ ያለ መፍትሄውም ለምሳሌ በእጃችን ላይ ያለው ፋይዘር ፐብሊክ ጉድ ስለሆነ እሱም ብንጠቀምና ብንወስድ የቤት አስፋችንን የራሳችንን የማህበረሰባችንን እንደ ሀገር በዓለም ላይ ሰው ልጅንም እያንዳንዱ ቤት ያንኳኳውን ችግር ለመቅረፍ መፍትሄ እጃችን ላይ ያለ ጥሪ ብዬ ማምነው በእይታ ነው። ምናልባት ይሄ እይታ ብዙ እንትን የተጋኘ ነው ብዬ አላምንም። ምክንያቱም እጃችን ላይ ያለው የተሻለው መፍትሄ አሁን ያለውን እንትን መውሰድ ነው። እንመልከት፣ ብዙ ሀገሮች ክትባቱን ይፈልጋሉ፣ ለህዝባቸው ማዳረስ ይፈልጋሉ፣ እድሉን አላገኙትም። እኔ እንደማምነው በታሪክ አጋጣሚ እዚህ ምድር ላይ ያለ ነው እና ፐብሊክ ጉድ ሆኖ እያንዳንዳችሁ እባካችሁ መጥታችሁ ሚሰዱ ተወጉ ተብሎ በሚለመንበት ቦታ በጣም እንደዚህ አቨለብል ስለሆነ ኦልሞስት ፐብሊክ ጉድ ሆኖ ስለቀረበ ዋጋውን ያየ ነው አልመሰለኝም። ምናልባት ከፍተን ምናልባት ገንዘብ ከፍለን ምናልባት ብዙ ተቸግረን የምናገኘው ቢሆን ኖሮ ምናልባት ከዚህ ባለፈ የነበረውን ግብግብ ማሰብ ይቻላል። ልብ በሉ ይሄ ችግር በተፈጠረ ሰዓት የሶፍት ዋጋ እንዴት ነበር የናረው የሽንት ቤት መጠቀሚያ ሶፍት በምን ዋጋ ነበር ሲገዛ የነበረው? እንዴት ነበር ሲመረባረብ የነበረው? ዛሬ ግን ይሄኛውን ህይወት የሚቀማውን ነገር ግን ገና ለገና አቬለብል ስለሆነና ዋጋ የማያስከፍሉን ስላገኘ ነው የሚጠቀም ነው አይመስለኝም። ልሳሳት እችላለሁ፣ እታርማለሁ። ግን የምረዳው ነገሮችን በዚህ መልኩ ነው። ከአካባቢ ከአንዳንድ ሰዎች ጋር በማድረገው ኮንቨርሴሽን በስራይን ባህር አንዳንድ ነገሮችን ከሰዎች ጋር ድብላ ስለመወያይ የመሰላቸው ነገሮች አሉ እና ሰዎች ነገሮች የሚሄበት መንገድ አንዳንዱ ምናልባት ትክክል አይመስለኝም። ከግል ህይወታችን እስከ ማህበረሰብ ከማህበረሰብ ከቤተሰብ እስከ ማህበረሰብ ከማህበረሰብ የዓለም ልጅ በዓለም ላይ ያለው የሰው ልጅ ለመጠበቅ እያንዳንድ ስብጭ ቤት ከሚያንኳኳ ችግርና አደጋ መዓት የፋይናንሻል አቅም ጉዳት፣ አእምሮ መቃወስ፣ ሌሎች ሌሎች ዘርፈ ብዙ ችግሮች ከሚያመጣ ነገር መውጫው መንገድ ቁልፉ ነገር እጃችን ላይ አለ ብዬ ነው ማምነው እና እሱን መጠቀማችን ከምንም በላይ ከዚህ ችግር ያወጣናል የሚል እምነት ነው ያለኝ። ወይዘሮ አይናለም ተለያዩ ክትባትን አስመልክቶ ቅድም ማህበረሰቡ ከክትባትን ባሻገር ሊያደርጉ የሚገባቸውን ማህበራዊ ግንኙነቶቻቸውን የማሻሻል አንዱ ለሌላው የመድረስና የመጠያየቅ ነገሮችን አንስተዋል። ጠቃሚ ጉዳይ። በተለይ ክትባትን አስመልክቶስ አስትራዜኔካን ከመከተብ ይልቅ ፋይዘር እስከሚደርሰኝ ወይም አሁን አዲስ ሴፕቴምበር ላይ የሚጀመረው ሞደርና ክትባት እስኪመጣ ድረስ ቆይ ይሻለኛል ብለው የሚሉ ወገኖች ቢኖሩ ወይም ደግሞ ችላም ያሉ ሰዎች ካሉ በተለያዩ መንገዶች በጥርጣሬ የተነሳ ለእነኛ አይነት ወገኖች የእርሶ ምክረ ሀሳብ ምንድን ነው? ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል ይላል። ብዙ ሰዎች የተለያየ ነገር ሊሉ ይችላሉ። አሁን ከምንሰማው ከስራይም ከምንሰማው ነገር ምንድን ነው? ለምን መውሰድ ያስፈልገናል? ሌላ ጊዜ ለምን አንወስድም? ማርገስ ስለምንፈልግ ደግሞ አንወጋም፣ ብንወጋው ደግሞ ሌላ ነገር ያመጣብናል። ስለዚህ ያን ነገር ከሚያመጣብን ለምን የተለያየ ምግብ እየበላን መቋቋም አንችልም? የሚሉ እንደነዚህ አይነት ነገሮች ይመጣሉ። ግን አሁን መስፍን እንዳለው በእጃችን ላይ ያለው ነገር ነው። አመዛዝነንና አስበን ግልጽ ያልሆነልን ነገሮች እንኳን ቢኖር በእውነት ኢትዮጵያ ብዙ እንደነመስፍን አይነቶች ብዙ ሰዎችን አፍርታለች፣ በዚህ በጤናው ጉዳይ እና ብዙ የጤና ባለሙያዎች አፍርታለች። እና ይህንን ትክክለኛ መረጃ ለማግኘት እንኳን ቢፈልጉ እነሱን መጠየቅ፣ ማነጋገር፣ ደግሞ በተለያየ በዜና ማሰራጫ የሚተላለፉትን መመሪያዎችን መከታተል ራስንም ሌላውንም ጤንነት ይጠብቃል ብዬ አምናለሁ እና ያልተረዱት ነገር ካለ እንዲረዱ ያልገባቸው ነገር ካለ በተለይ የጤና ባለሙያዎች አሁን ልክ እንደገና አብዝቶ አጽንቶ መስፍን እንደተናገረው የሚገጥመው አለመውሰዱ የሚገጥመው ችግር ቢረዱት ሰዎች ወደ አንድ ነገር ይመጣሉ ብዬ አስባለሁ። ስለዚህ የጤና ባለሙያዎችን ማነጋገር መልካም ነው እላለሁ። ይህንን ነው ሀሳብ መስጠት ፈልገው። አቶ መስፍን ቅድም በእርግጥ ክትባትን አስመልክቶ ክራ ሀሳቦን ለግሰዋል። በተለይ በዚህ ወቅት አንዱም ቅድም እንዳሉት በቤተሰብም በማህበራዊ ህይወትም ጭምር ከፍተኛ ጫና ያሳድራል። በተለይ ገደብ በተጣለባቸው አካባቢ ነዋሪ ለሆኑ ሰዎች ከዛም አልፎ ደግሞ ወሸባ የሚገቡትም እንደዚሁ በዚህ ወቅት ማህበረሰቡ እርስ በርሱ በምን መልክ መገናኘት አንዱ ለሌላው ደራሽ እና የስነልቦና የስነ ልቦና ድጋፎችን ከማድረግ አኳያስ ምን መደረግ አለበት ይላሉ? በማህበረሰብ አባላት ዘንድ እንደሚታወቀው በአካል ተገናኝቶ በፊት እንደሚደረገው የእምነት ቦታዎች ሄደው ሁሉም በየእምነቱ ወይ በአካባቢው ከሚወደው ጋር እንደተቀራርቦ ሶሻላይ ተደርጎን የሚለው ነገር የለም። ስለዚህ በዚህ ሰዓት ትልቁ መፍት የሚመስለኝ በራሱ አንድ ቦታ ተገድቡ እና ቤት ውስጥ ተወስኖ መቀመጥ በራሱ የሚፈጥረው ነገር አለ ባለሙያዎቹ እንደሚሉት ሰዎች በዚህ መልኩ ኮንፋይንድ ሆኖ ሲቀመጡ የሚፈጥረው የራሱ የሆነ ተጽዕኖ አለ። ከኢኮኖሚ ጥኑ ባሻገር ከጤና ጋር በተለይ ከአእምሮ ጤና ጋር በተያያዘ በዚህ ሰዓት ከመተውን ጊዜ በላይ አንዱ ከሌላው ጋር ተደዋውሎ በተለይ ያለን መረጃ በመለዋወጥ ዙሪያ ስጋትን በሩቁ እንዲ በሚሰማው በተባራሪ ሳይሆን ጠረብ በማለት አንዱ ያገኘውን የተጨበጠ መረጃ አንዱ ያገኘውን መልካም ነገር ለሌላው እንዲሼር በማድረግ በተለይ የዘመኑ ቴክኖሎጂ ተጠቅሞ በመደዋወል በፌስ ታይም ለምሳሌ እየተያዩ አንዳንድ ነገሮችን ምሳት ማድረግ ማውራት፣ ልክ በአካል መገናኘቱ ቢቀር በአካል መገናኘት በሚመስል መልኩ የተገናኙ በቂ ነገር መለዋወጥ አንዱ ሌላውን እንደዚህ በክፉም በደጉም ያለውን ነገር ለችግሩ ደራሽ መሆን ማጽናናት፣ የጠነከረው ላልጠነከረው እየተጎዳው ላልተጎዳው፣ በተለይ አንዳንዱ ለምሳሌ ስራ ፈቱ ቤቱ የተቀመጠና የገንዘብ አቅሙ የተመናመነ ሊኖር ይችላል። በዚህ ሁሉ በቅርቡ የምናውቃቸው የራሱን ግል ወዳጆቻችን ካሉ እዚህ ስላለን አይደለም። እያንዳንዳችን ቤት ችግር ላይ አንኳኳ ይችላል። ማን ቤት እንዳንኳኳ አናቅም። ግን ከቅርበት አንጻር የምናውቀው ነገር ሊኖር ይችላል እና በነኚ መልኩ መድረስ የእምነት የሃይማኖት አባቶች እንደዚህ ከእምነት ከዝ ጥሩ አስተምሮት ትን ያላቸው እንደዚህ እየደወሉ እያገኙ የለም እንዲህ መምከር ያለን ነገር ማሳወት ማጽናናት፣ ማጠንከር ያስፈልግ ይመስለኛል በዚህ ሰዓት ከምንም በላይ ደግሞ የሚጠቅም ነገር ካለ ለምሳሌ በዋናነት ያለን ካለንበት ችግር መውጣት መፍትሄ ተብሎ የሚታመን ነገር ካለ ሁሉ ባለው አጋጣሚና ባገኘው እውቀት ወይም አጠያይቆ ባገኘው መረጃ ልክ ያንን መረጃ ንሽር እያደረገ ማካፈል ለምሳሌ ፋይዘር ፈልጎ ይህን ባገኝ ከውስጥ ነበር የሚል ካለ ወይ ደግሞ የት ተሄዶ እንደሚወሰድ ማያካለ ወይ ደግሞ ሄጄ ምን ብዬ ጠይቃሉ ላይገባኝ ይችላል ብጠይቅም የሚሉት ነገር ስለማይገባ አችግርስ ሊበጥ ብሎ እንደዚህ በመረጃ ጥረት እንትን ያለ ይኖራል። ስለዚህ ደውሎ በሚያውቁት በራስ ቋንቋ የተሻለ ይገባኛል ወይመቻ ይረዳል የሚሉት ሰው ጋር እንዲደውሎ እንዲኮኑ ያለው ነገር ማስረዳት ለምሳሌ አወቀ ላላወቀ እንዲ ማስረዳት እንዲህ የመሳሰለ ነገር ማድረግና ከምንጊዜ በበለጠ መልኩ እንዲመደራረስ አንዳችን ለሌላችን የዚ ጊዜ ክፉ አጋር መሆንን ማሳየት የሚጠይቅ ይመስለኛል። ወይዘሮ አይናለም ተስፋዬ፣ አቶ መስፍን ገብረስላሴ ስለ ቃለ ምልልሱ እና ምክረ ሀሳቡ እናመሰግናለን። እኛም እናመሰግናለን ስለፈቀድ ምልል